Ja, die Zena. ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና እርሶቹ በምስራቅ ጎጃም ዞን በደብረ ኤልያስ ወረዳ በብሔረ ብፁዋን አፄ መልካ ስላሴ ገዳም የታጠቀ ቡድን እየሰለጠነበት ነው በሚል ከጥር 22 ቀን 2015 ዓም ጀምሮ በተካሄደ የተኩስ ልውውጥ በንጹሐን ላይ ግድያና የአካል ጉዳት ደርሷል ሲል የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ አስታወቀ። ኢሰመጉ ዛሬ ባወጣው አስቸኳይ መግለጫ የገዳማቱ መናኝ መነኮሳትም የተለያዩ የሰብአዊ መብቶች ጥሰቶች እንደተፈጸሙባቸው ካሰባሰባቸው መረጃዎች ለማወቅ መቻሉን ገልጿል። በኢትዮጵያ እየጨመረ የመጣ ያለው ሰዎችን አስገድዶ መሰወር በአፋጣኝ ሊቆም እንደሚገባ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሳሰበ። ኮሚሽኑ ዛሬ ባወጣው መግለጫ በተለይ በአዲስ አበባ፣ ኦሮሚያና አማራ ክልሎች ጥቆማዎችን መሰረት አድርጎ ባደረገው ክትትል በርካታ የአስገድዶ መሰወር ድርጊቶች መከሰታቸውን አረጋግጫለሁ ብሏል። የሩሲያ ዩክሬን ጦርነት ከሁለተኛው የዓለም ጦርነት ወዲህ በአውሮጳ የብዙ ሰዎችን ሕይወት እያጠፋ ጦርነት መሆኑ ተዘገበ። አንድ የዩናይትድ ስቴትስ የስለላ መረጃ ሰነድ ከ354ሺ በላይ የሩሲያ ና የዩክሬን ወታደሮች በጦርነቱ ተገድለዋል ወይም ቆስለዋል ይላል። ዜናው በዝርዝር በምስራቅ ጎጃም ዞን በደብረ ኤልያስ ወረዳ በብሔረ ብፁዋን አጼ መልካ ስላሴ ገዳም የታጠቀ ቡድን እየሰለጠነበት ነው በሚል ከጥር 22 ቀን 2015 ዓም ጀምሮ በተካሄደ የተኩስ ልውውጥ በንጹሐን ላይ ግድያና የአካል ጉዳት ደርሷል ሲል የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ አስታወቀ። ኢሰመጉ ዛሬ ባወጣው አስቸኳይ መግለጫ የገዳማቱ መናይ መነኮሳትም የተለያዩ የሰብአዊ መብቶች ጥሰቶች እንደተፈጸሙባቸው የአካባቢው አርሶ አደሮችም የግብርና ስራቸውን መከወን እንደተቸገሩ ካሰባሰባቸው መረጃዎች ለማወቅ መቻሉን ገልጿል። ኢሰመጉ ተኩሱን ሸሽተው የሚሄዱ ሰዎችም ተምቻ ተብሎ በሚጠራው በአካባቢው በሚገኝ ወንዝ ለጎርፍ አደጋ መጋለጣቸውንም ጠቁሟል። መንግስት ሰብአዊ መብቶችን የማክበርና የማስከበር ኃላፊነቱን በአግባቡ ይወጣ በሚል ባወጣው በዚሁ መግለጫ ነው ይህንን ያለው። በኢትዮጵያ እየጨመረ የመጣ ያለው ሰዎችን አስገድዶ መሰወር በአፋጣኝ ሊቆም እንደሚገባ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሳሰበ። ኮሚሽኑ ዛሬ ባወጣው መግለጫ በተለይ በአዲስ አበባ ኦሮሚያና አማራ ክልሎች ጥቆማዎችን መሰረት አድርጎ ባደረገው ክትትል በርካታ የአስገድዶ መሰወር ድርጊቶች መከሰታቸውን አረጋግጫለሁ ብሏል። የኮሚሽኑ ኮሚሽነር ዶክተር ዳንኤል በቀለ የተሰወሩ ሰዎች ሁሉ በአስቸኳይ ከእስር እንዲለቀቁ፣ በተሰወሩበት ጊዜ ሁሉ የተፈጸሙ ድርጊት ድርጅቶች ላይም የተሟላ ማጣራት ተደርጎ ተጠያቂነት እንዲረጋገጥ አሳስበዋል። ኮሚሽነር ዳንኤል ኢትዮጵያ ይህንን ወንጀል ውጤታማ በሆነ መንገድ ለመከላከል ሰዎችን ከአስገድዶ መሰወር ለመጠበቅ የተደረገውን ዓለም አቀፍ ስምምነት በአስቸኳይ ተቀብላ እንድታጸድቅ ጥሪ አቅርበዋል። የድርጊቱ ሰለባ የሆኑ ሰዎች ከመኖሪያ ቤታቸው፣ ከስራ ቦታ ወይም ከመንገድ ላይ የሲቪልና የደንብ ልብስ በለበሱ የመንግስት ጸጥታና ደህንነት ሰራተኞች ያለ ፍርድ ቤት ትእዛዝ መያዛቸውን ያመለከተው የኮሚሽኑ መግለጫ ግለሰቦቹ ከታሰሩ በኋላም ወዳልታወቀ ስፍራ እየተወሰዱ እንዲሰወሩ መደረጋቸውን አመልክቷል። አዲስ አበባ ከተማ ውስጥ በዋናነት በሁለት ክፍለ ከተሞች ህጋዊ ሰነዶችን አላሟላችሁም የተባሉ አንድ መቶ ስደተኞችና ጥገኝነት ጠያቂ ኤርትራውያን ላይ ደርሷል ያለው የዘፈቀደ እስር ሊቆም ይገባል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ጠየቀ። ግለሰቦቹ ከተያዙ በኋላ ፍርድ ቤት ሳይቀርቡ ከአስር ቀናት በላይ በእስር ላይ መቆየታቸውን ኢሰመኮ በወጣው መግለጫ አስታውቋል። በፖሊስ ቁጥጥር ስር የዋሉበት ምክንያትም ስደተኛ መሆናችሁን የሚገልጽ የሰነድ ማስረጃ የላችሁም፣ ከካምፕ ለመውጣት ፈቃድ ሳይኖራችሁ ከተማ ውስጥ ተገኝታችኋል፣ እንዲሁም የስራ ፈቃድ ሳይኖራችሁ በስራ ላይ ተሰማርታችኋል የሚል መሆኑን የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ ከዶች በለ ተናግረዋል የታደሰ መታወቂያ ያዛችሁም ከተማ ላይ ካለ ፍቃድ ተገኝታችኋል ወይም ካለ ፍቃድ ስራ እየሰራችሁ ነው በሚል ከመቶ በላይ የሚሆኑ የኤርትራ ስደተኞች እና ጥገኝነት ጠያቂዎች ተይዘው አግኝተናል በአብዛኛው ከአስር ቀን በላይ ፍርድ ቤት ሳይቀርቡ በእስር የቆዩ ካለ ፍርድ ቤት ትእዛዝ የተያዙ እንዲሁም አንዳንዶቹ ጉዳያቸውንም ለማስረዳት የቋንቋ ችግር የገጠማቸውን ሰዎች አግኝተን አነጋግረናል። ምክትል ዋና ኮሚሽነር ራኬብ መሰለ የተፈጠረውን ችግር ለመፍታት በመንግስት የጸጥታ አካላትና በስደተኞችና ተመላሾች አገልግሎት መካከል ውይይትና መረጃ መለዋወጥ መኖሩ ጥሩ መሆኑን ገልጸው ዘላቂው መፍትሄ ግን ለሁለት ዓመታት ተቋርጦ የቆየውን የስደተኞችና ጥገኝነት ጠያቂዎችን ምዝገባና መታወቂያ እድሳት ስራ እንዲጀመር ማድረግ ነው ማለታቸውን ሶሎሞን ሙጬ ከአዲስ አበባ ዘግቧል። ይህ ዶች ቨለ ዲ ደብልዩ ነው። የሩሲያ ዩክሬን ጦርነት ከሁለተኛው የዓለም ጦርነት ወዲህ በአውሮጳ የብዙ ሰዎችን ሕይወት ያጠፋ ጦርነት ተባለ። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ጦርነቱ ከተጀመረበት ከጎርጎሮሳዊው የካቲት 24 ቀን 2022 እስከ ግንቦት 21 ቀን 2023 ዓ ም ድረስ በጦርነቱ መገደላቸው የተመዘገበ ሰላማዊ ሰዎች ቁጥር 8895 እንደነበረ አስታውቋል። የቆሰሉት ደግሞ 15117 ይደርሳሉ ብለዋል። ኮሚሽነሩ እንደሚለው የሟቾችም ሆነ የቆሰሉት ሰዎች ቁጥር ከዚህም በላይ ሊሆን ይችላል። አንድ የዩናይትድ ስቴትስ የስለላ መረጃ ሰነድ ደግሞ ከ354ሺ በላይ የሩሲያና የዩክሬን ወታደሮች በጦርነቱ ተገድለዋል ወይም ቆስለዋል ይላል። ዩክሬን ምን ያህል ወታደሮቿ እንደተገደሉ እስካሁን ያለችው ነገር የለም። የሩሲያ መከላከያ ሚኒስትር ሰርጌይ ሾይጉ ግን ባለፈው መስከረም በጦርነቱ 5937 የሩሲያ ወታደሮች መገደላቸውን ተናግረው ነበረ። ሩሲያ ከመስከረም ወዲህ ስለ ሟቾቹ ቁጥር ምንም አላለችም። ዩክሬንም ሩሲያም አንዳቸው ሌላኛቸው ብዙ ወታደሮች እንደሞቱባቸው ይናገራሉ። ሆኖም ምዕራባውያን ዲፕሎማቶች ጦርነቱ የገደለውና ያቆሰለው ቁጥር ወደ 200 ሺህ ይጠጋል ባይ ናቸው። ንድራንጌታ ማፊያ በተባለው ድርጅት ስር አደንዛዥ እጽ በማዘዋወር የተጠረጠሩ 25 ሰዎች በኢጣሊያ ቤልጅግና፣ ጀርመን ታሰሩ። ሰዎቹ የወንጀል ሴራንና የአደንዛዥ እጽ ዝውውርን ጨምሮ በተለያዩ ወንጀሎች እንደሚጠረጠሩ የኢጣሊያ ፖሊስ አስታውቋል። የተያዘባቸው የሀብታቸው መጠንም ልዩ ልዩ ቤቶችን መሬቶችንና ድርጅቶችን ጨምሮ 38 ሚሊዮን ዩሮ ወይም 4 ሚሊዮን 60 ሺህ ዶላር ይደርሳል ተብሏል። ኮኬይን፣ ሄሮይን እና ሐሺሽ በብዛት ወደ ውጭ የሚያዘዋውረው ወንጀለኛ የሚባለው ድርጅቱ ከካላብሪያ ኢጣሊያ ነው የሚንቀሳቀሰው። ጀርመንን በመሳሰሉ ሀገራትም ቅርንጫፎች እንዳሉት የኢጣሊያ ፖሊስ አስታውቋል። የቤልጅግ አቃቢ ሕግ ቢሮ ባወጣው የተናጠል መግለጫ እንዳለው ከተጠርጣሪዎቹ ስምንቱ ቤልጅግ ውስጥ የታሰሩ ሲሆን ዘጠነኛው ደግሞ በቤልጅግ የእስር ማዘዣ ጀርመን ውስጥ ተይዟል። የቤልጅግ ባለስልጣናት የአሁኑ እስር ከስምንት ዓመት በፊት በድርጅቱ ላይ ከተ ከተካሄደው ዘመቻ ጋር የተያያዘ ነው ብለዋል። ንድራን ጌታ ፍራንክፈርት ጀርመን ከሚገኘው የማስተናበሪያ የእቅድ ቢሮ ኮኬይን የተባለውን እጽ ከደቡብ አሜሪካ ወደ ቤልጂክ ከቤልጂክ ወደ ደቡብ ኢጣሊያ ያዘዋውራልም ሲሉ አስታውቀዋል። ኢራን ከሰባት ዓመታት በኋላ ሳውዲ አረቢያ የሚገኘውን ኤምባሲዋን ነገ ልት ከፍት ነው። የኢራን ኤምባሲ መከፈት ባለፈው መጋቢት በቻይና አሸምጋይነት ኢራንና ሳውዲ አረቢያ የደረሱበት የመቀራረብ ስምምነት የሚቋጭበት እርምጃ እንደሚሆን የዲፕሎማቲክ ምንጮች ተናግረዋል። ከዛሬ ሰባት ዓመት በፊት በቴሄራኑ የሳውዲ አረቢያ ኤምባሲ እና በሰሜን ምዕራብ ኢራኑ ማሻሃድ ከተማ በሚገኘው ቆንስላዋ ላይ የሺያቶች የሃይማኖት አባት ኒሚር አልኒሚርን ሪያድ በሞት መቅጣቷን ተቃውሞ አደባባይ የወጡ ሰልፈኞች ጉዳት ካደረሱባቸው በኋላ ነበረ የሳውዲ አረቢያና የኢራን ግንኙነት የሻከረው። በዚህ ሰበብ ያኔ በሳውዲ ባለስልጣናት የተባረረው የኢራን ዲፕሎማሲያዊ ተልእኮ ከነገ ጀምሮ በሪያድ ዲፕሎማሲያዊ ስራውን ይቀጥላል። ከዚህ ቀደም በኩዌት የኢራን አምባሳደር የነበሩት ዲፕሎማቱም የአሁኑ በሳውዲ አረቢያ የኢራን አምባሳደር እንደሚሆኑ ተዘግቧል። የቴሄራን መንግስት ቃል አቀባይ እንዳሉት በሪያድ የኢራን ኤምባሲ፣ ጅዳ የሚገኘው የቆንስላ ጽህፈት ቤትና የእስላማዊ ትብብር ድርጅት የኢራን ተወካይ ቢሮዎች ነገና ተነገ ወዲያ በይፋ እንደገና ይከፈታሉ። ሳውዲ አረቢያ መቼ በቴሄራን ኤምባሲዋን እንደምትከፍትም ሆነ ማንን በአምባሳደርነት እንደምትሾም እስካሁን አላሳወቀችም። ይህ ዶችቨለ ዲ ደብልዩ ነው። ዜናውን ለማብቃት እነሆ ዋና ዋና እርሶቹን በድጋሚ በምስራቅ ጎጃም ዞን በደብረ ኤልያስ ወረዳ በብሔረ ብፅዋን አጼ መልካ ስላሴ ገዳም የታጠቀ ቡድን እየሰለጠነበት ነው በሚል ከጥር 22 ቀን 2015 ዓ ም ጀምሮ በተካሄደ የተኩስ ልውውጥ በንጹሐን ላይ ግድያና የአካል ጉዳት ደርሷል ሲል የኢትዮጵያ ሰብአዊ መብቶች ጉባኤ ሰመጉ አስታወቀ። ኢሰመጉ ዛሬ ባወጣው አስቸኳይ መግለጫ የገዳማቱ መናኝ መነኮሳትም የተለያዩ የሰብአዊ መብቶች ጥሰት እንደተፈጸሙባቸው ካሰባሰባቸው መረጃዎች ለማወቅ መቻሉን ገልጿል። በኢትዮጵያ እየጨመረ የመጣ ያለው ሰዎችን አስገድዶ መሰወር በአፋጣኝ ሊቆም እንደሚገባ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሳሰበ። የሩሲያ ዩክሬን ጦርነት ከሁለተኛው የዓለም ጦርነት ወዲህ በአውሮጳ የብዙ ሰዎችን ሕይወት እያጠፋ ጦርነት መሆኑ ተዘገበ። ዜናው በዚሁ አበቃ።